አድማጮቻችን የዛሬው ከማህበረሰብ ለማህበረሰብ ዝግጅታችን የመናገር አጀንዳ በየዓመቱ ጃንዋሪ 26 የሚከበረውን የአውስትራሊያ ቀን ይመለከታል። የውይይቱ ተሳታፊዎች አቶ አበበ መኮንን ከቪክቶሪያ፣ አቶ አበበ ሀብተስላሴ ከደቡብ አውስትራሊያ ናቸው። በቅድሚያ አቶ አበበ መኮንን፣ የአውስትራሊያ ቀን እንደ ኢትዮጵያዊ አውስትራሊያዊነቶ ለርሶ ምን ማለት ነው? የአውስትራሊያ ቀን ተከብሮ ሲውል ምን ትርጉም ነው የሚሰጡት በግሎ አመሰግናለሁ ከሳሁን እንዲሁም ተዋይ አቶ አበበ ከደቡብ አውስትራሊያ። የአውስትራሊያን ቀን እንግዲህ ምን እንደሆነ ማወቅ የጀመርነው እዚህ ሀገር ከመጣሁበት ጊዜ ጀምሮ ነው። በአጋጣሚ የአውስትራሊያን የመኖሪያ ፈቃድን ሲሰጠኝ በአውስትራሊያ ቀን ነው ወይም የዜግነት ወረቀት የወሰድኩት በአውስትራሊያን ቀን ነው። እና ለአውስትራሊያን ቀን ስንማር በትምህርት ቤትም በተለያየ አካባቢ ጠለቅ ያሉ ነገሮችን ለማወቅ አጋጣሚውን አግኝቻለሁ። ከግል አኳያም ሆነ እንደ አውስትራሊያ ሳየው አንድ የአውስትራሊያ ቀን መከበር አለበት እና ከመጣው ጊዜ ጀምሮ ጃንዋሪ ሀያ ስድስት ነው የሚከበረው። ያው አንዳንድ አወዘጋቢ ነገሮች ቢሆንም እንግዲህ አሁን ያለው የአውስትራሊያን ማህበረሰብ ስናይ አራት አንድ የሚሆነው ከውጭ የተወለዱ ስለሆነ እና ጃንዋሪ ሀያ ስድስትን ተቀብለው የሄዱ ስለሆነ ጃንዋሪ ሀያ ስድስት የአውስትራሊያን መታወቂያ ቀን ቢሆን የሚከበርበት ቀን ቢሆን እኔ ደስተኛ ነኝ፣ አወዛጋቢ ነገር እንዳለ ሆኖ ምክንያቱም አንድ ሀገር የራሱ የሆነ መታወቂያ ቀን ያስፈልገዋል። ይሄ ቀን እንግዲህ ጃንዋሪ ሀያ ስድስት ተብሎ ነው የተሰየመው። ያሉትን ክርክሮች እግራና ቀኙን በደንብ አውቃቸዋለው ረዳቸዋለውም። የህዝቡ ማመለካከት እየተቀየረ መጥቷል። ያ ህዝቡ ወደ አንድ አቅጣጫ መጥቶ እስከሚቀየር ድረስ አውስትራሊያን ቀን ጃንዋሪ ሀያ ስድስት እንዲቀጥል ና አውስትራሊያ ማለት ደግሞ የአውስትራሊያ ቀን ሁሉም በእኩልነት በመፈቃቀር በመከባበር ጋላቴርያዝ የሚለው ዋናው የሀገሪቱ መርህ የሚከበርበት ቀን ስለሆነ እኔ አውስትራሊያን ቀን በመከበሩ ደስተኛ ነኝ ይላሉ አቶ አበበስ በእርሶ አስተያየትስ፣ በግሎ የአውስትራሊያ ቀን ተከብሮ በሚውልበት ቀን እንደ ኢትዮጵያዊ የአውስትራሊያዊነቱ ምን ማለት ነው? ምን ትርጉም ያለው ቀን ሆኖ ነው የሚያልፈው? ቀኑንስ እንዴት ነው የሚያሳልፉት? ካሳሁን በመጀመሪያ ለጥያቄ እድል ስለሰጠኝ አመሰግናለሁ። አውስትራሊያ በጣም መልቲካልቸራል የሆነ ሶሳይቲ እየሆነ መጥቷል። ምንም እንኳን አቶ አበበ እንዳለው ያው ኮንትሮቨርሲ መሆኑ የታወቀ ቢሆንም በሂደት ግን ብዙ ከዓለም አካባቢ ያሉ ህብረተሰቦች ሁሉ መጥተው የሚኖሩባት ሀገር ሆናለች። ስለዚህ ያንን ህብረት ለመጠበቅ የሚደረግ የአውስትራሊያ ቀን ኢን ፕሪንሲፕል እኔ ተቃውሞ የለኝም በዛ ላይ ጥሩ ነው። የተለያዩ ህዝቦችን ሊያያይዝ ስለሚችል ቆንጆ ነው ሀሳቡ። ተቃውሞ የለኝም። ሆኖም ግን ቀኑ የሚከበርበት ቀን ስቲል አነጋጋሪ ነው። አነጋጋሪነቱ ደግሞ ሀቅ በአንድ በኩል አለ። የተደረገ በታሪክ ያለፍንባቸው ነገሮች አሉ። እንደገና የፖለቲካ ጥቅም ደግሞ ለማስጠበቅ ተብሎም የአቋሙ ነገር ላይ እነዚህ ሁለቱ ነገር ነው የሚንጸባረቁ። ስለዚህ ያ ክሊር ሆኖ ትክክለኛ ወደ ሆነው አካሄድ ቢሄድ እመርጣለሁ። እንዴት አድርገህ ነው የምታከብረው ስላልከኝ ያው የተለመደ ነው የኦስትራሊያ ደይ ባርቤኪ በማድረግ ከወዳጅ ዘመድ ከቤተሰብ እና ከጓደኞች ጋር በመሰባሰብ ነው የምናከብረው። ብዙውን ጊዜ ቢች ሄደን እንውላለን። ወደ ከሰዓት ላይ ደግሞ የራሳችንን በየግሩፓችን፣ ያው ባርቤኪ የተለመደ ነው አድርገን እንጫወታለን፣ እናከብረዋለን በዓሉን። ተው አበበ መኮንንስ፣ እለቱን በምን መልክ ነው የሚያከብሩት? ከቤተሰቦ ጋር ከፋንዶ እውነቱን እነግርህ እና የአውስትራሊያን ጠቅላላ ባህሪ ነው ማንኛውም ቀን እረፍት አለ። በተለይ በቪክቶሪያ የተለየ ባል አለ የፉቲ ዴይ የሚባል እና አውስትራሊያን ማንኛውንም የእረፍት ቀን በጣም በጉጉት የሚጠበቅበት ቀን ነው። ያው ቤተሰብ ጋር የምትገናኝበት ወንድሜ እንዳለው ባርቢኪው የተለያየ ቦታ ትሄድበት ራስም ተዝናናበት ነው። በአጋጣሚ አሁን ደግሞ እሑድ ነው ሎንግ ኬንድም ስለሚሆን እንግዲህ ጓደኞች ጋር ትሰባሰባለህ፣ ትወያያለህ፣ ትገናኛለህ። ካቻፕ ቀን ነው የሚሆነው። የእረፍትም ጊዜ ነው፣ የደስታ ቀን ነው። ተወሰኑ ቢራ ምናምን ይዘን እንዳገበ አብረት አከብራል። እንደዛ ነው። አቶ አበበ ሀብተ ስላሴ በየዓመቱ ጃንዋሪ 26 የአውስትራሊያ ቀን ሲከበር አወዛጋቢ ሆኖ ያልፋል። እንደሚታወቀው የአውስትራሊያ ነባር ዜጎች ከአውሮፓ በመጡ በመንግስት ቋንቋ ሰፋሪዎች ወይም ደግሞ በአገሬው ቋንቋ፣ በነባር ዜጎቹ ቋንቋ በወራሪዎች የተያዘበት ቀን ተደርጎ በሁለት መልኩ ይታያል። ፖለቲካዊ እንድምታለው የሀዘን ቀንም ተብሎም ይከበራል። እንደዚሁ ይህን ጃንዋሪ 26 መከበሩ ሁልጊዜም ከፍተኛ የሆነ ክርክር የሚያስነሳ ቀን ነውና፣ በእርሷ አተያይ ጃንዋሪ 26 ላይ ይሄንን ማክበሩ ከአውስትራሊያ ታሪክ አኳያ የእርሷ አተያይ ምን ይመስላል? አሁን አመሰግናለሁ። ጃንዋሪ ሀያ ስድስት አይ ቲንክ አስራ ሰባት ሰማንያ ስምንት መሰለኝ ገቨርነሩ አርተር ፊሊፕስ የሚባሉ ሰውዬ ያው የእንግሊዝን ባንዲራ በሲድኒ ኮቭ ላይ ለመጀመሪያ ጊዜ በመትከላቸው የመጣ ነው ይሄ ቀን እንግዲህ እና ያ ቀን የምን አመልካች ነው? የአውስትራሊያ አቦሪጂናል ሕዝብ በነጭ ተወሮ በጣም ብዙ ጥቃት የደረሰበት ቀን ማብሰሪያ ቀን ነው ስለተባለ ነው እንግዲህ ከነሱ በኩል ከፍተኛ ተቃውሞ የሚገጥመው። ታሪክ እንሂድ ካልን ያ ቀን የዛ ቀን ብስራት አብሳሪ ነው ለእነሱ ችግር፣ ለእነሱ መከራ ያበሰረ ቀን በመሆኑ ከዛ ጋር የተያያዘ ድምታ አለው በእነሱ ስነ ልቡና ላይ። ስለዚህ ከዛ አንጻር ፌር አደለም፣ ልክ አደለም፣ ያ መሆንም የለበት። የሚያስማማ ቀን መፈለግ አለበት አቦሪጅናቸውንም የጨመረ አሁን እንደ ህብረተሰብ ያለውንም ከተለያየ ዓለም ክፍልም የመጣውንም የጨመረ መጀመርያ መጥተው ሰፋሪም ተባሉ ወራሪም ተባሉ የመጡትንም ጨምሮ ሊያስማማ የሚችል ቀን ቢመረጥ ቆንጆ ነው ነው የምለው። ለምን ፌር አይደለም? አድሏዊ የሆነ ነገር ነው። እርግጥ በቁጥር ብርጅናኖቹ እያነሱን የመጡት እና ሌላ ወገን እየበለጠን የመጣው ያ ሌላ ወገን ግን አንድ ክፍል ብቻ አይደለም። ከዓለም አካባቢ የመጡ ብሔረተሰብ ክፍሎች ያሉበት ነው። ስለዚህ እውቀት ደግሞ እየጨመረ ቴክኖሎጂም እየረቀቀ ሲመጣ ሰው የበለጠ ወደ እውነት እየሄደ ይሄዳል፣ ከፖለቲካ ፍጆታው የበለጠ። ስለዚህ እንደዛ አይነት ስሜት እየተንጸባረቀ ያለ ይመስለኛል፣ በአውስትራሊያ ውስጥ ከተወሰኑ ዓመታት ወዲህ ይሄ አይነት ነገር አለ። ምንም ፖለቲሽያኖቹ ያንን ቀን ላለመለወጥ የሚሰጡን ደካማ ምክንያት ነው ለእኔ የምለው ደካማ ምክንያቶች አሉ። ያ ምንድን ነው? እኛ ባልመጣ ኖሮ አውስትራሊያ እንዳሁን ሰልጠና አንስኖርም ነበረ። ስልጣኔን አምጥተናል ነው መከራከሪያ ሊሆን ይችላል። አሁ ግን ከሰው ልጅ ምንነት ሰው ልጅን የማጥፋት ስራ ከመስራት ጋር ሲነጻጸር ደግሞ እያጠፋው እኔ ላልማልህ ወይንም እኔ ላበልጽግህ የሚል አይነት አካሄድ ትንሽ አስቸጋሪ ነው፣ ህሊናን ይቆረቆራል ለመቀበል የተደረጉት ጥረቶች ምልህ መንግስት አሁን በፖሊሲያኖቹ አካሄድ ከእነሱ አንጻር ባየው እነሱ ምንድን ነው የሚሉት፣ ያው ብዙ ነገር አምጥተናል አርተር ፊሊፕስ ያን ቀን ያንን ባይተክል ኖሮ ይሄ ሁሉ ነገር አይመጣም ነበር። እና ፖሊሲኖች የፆታ እኩልነት፣ የሳይንስ መበልጸግ፣ የቴክኖሎጂ መራቀቅ፣ እኩልነት፣ የተሻሸለ ኑሮ መኖር የመሳሰሉት የመጡት በዛ ምክንያት ነው። እንደውም ሌላ ተጨማሪ ማጠናከሪያ የሚሰጡት ምንድን ነው እኛ ባንሆን ኖሮ እንግሊዞች ባንሆን ኖሮ ሌላው ወገን ቢሆን ኖሮ ይሄ ስ ይኖራል ወይ እስከሚል ደረጃ ደርሰዋል ፖለቲሽያኖቹ። ስለዚህ ከእንደዚህ ከእንደዚህ አይነት አንጻር የፖለቲካ ፍጆታ ካለው አንጻር ሲታይ እኔ በጣም ደካማ ነው ይሄ አባባል። ውሃ አይደፋም፣ መቀበል ይከብዳል። ስለዚህ ሌላ ታሪክን ያካተተ ሀቅን ያካተተ አብዛኛው ደግሞ ታሪክ የተጻፈውም በእንግሊዞቹ ነው በራሳቸው ወራሪ በሚባሉ ስለዚህ ያንን የሚጋጭን የሚሆነው ለእኔ ይሄ አሁን የሚሉት የፖለቲሽያኖቹ አርጊመንት ያንን ይጋጫል። ሀቅ ተሰርቷል፣ ብዙ ሰው እንደተፈጀ፣ በጣም ብዙ በሽታ በእነሱ ምክንያት በህብረተሰብ ውስጥ እንደተሰራጨ፣ ያን ጊዜ ብዙ በደል እንደተፈጸመ ጽፋውታል። ያንን ቀን የጀመረበትን ቀን ግን እስቲ ካርጎ መሄድ ከዚህ አሁን ከሚሉን ስልጣን ያመጣን ከሚሉት ጋራ የፍጅቱንና የሰቆቃውን ነገር ያጋጨዋል እና ተቀባይነት የሚያጣ ይመስለኛል በጊዜ ሂድ አሁንም ነገሩ እየተሸረሸረ ነው የመጣው። ስለዚህ እይታዬ እንደዛ ነው የኔ እና ጃንዋሪ ሀያ ስድስት የአውስትራሊያ ቀን ተደርጎ መከበሩ አንድ ወገንን የመሬቱ ባለቤት የነበረውን ወገን እጅግ በጣም ባስከፋ መልኩ የጎዳ በመሆኑ ያ መጥፎ ጠባሳ ስላለበት ያ መቅረት አለበት የሚል ነው የኔ አቋም። አመሰግናለሁ። አቶ አበበ መኮንንስ በዚህ ጉዳይ ላይ ሁለቱም ወገን ያሉትን ክርክሮች በውል ይረዱታል። የግል አተያየው ምንድን ነው? እሺ አመሰግናለሁ። ከሳውን ወንድሜ እንዳለው እንግዲህ ጃንዋሪ ሀያ ስድስት መነሻ የሆነው በአስራ ሰባት ሰማንያ ስምንት ያው ሲድኒ ኮቭ ላይ የዩኒየን ጃክ በመሰቀሉ ነው እንጂ ከዛ በፊት ያው በተለያየ መልኩ ይከበር ነበረ። ሆኖም አውስትራሊያ ቀን በአውስትራሊያ ውስጥ መከበር የጀመረውና የአውስትራሊያ የናሽናል ደይ ሆኖ መከበር የጀመረበት በትክክል በአስራ ዘጠኝ ዘጠና አራት ነው ገና አሁን ነው። እስከ አስራ ዘጠኝ ሰላሳ አምስት ድረስ ሁሉም በተለያየ መልኩ የተለያዩ ግዛቶች ያከብሩታል። ግን እስከ አስራ ዘጠኝ ሰላሳ አምስት ድረስ ይሄ ነገር የሚከበረው በሲድኒ ብቻ ነበረ። ይህንን ስንመለከት አውስትራሊያ ማለት ማናት ምንድናት? የሚለውን ስናይ አውስትራሊያ እነኚህ ኮሎኒ የሚለዋቸው የተለያዩ ግዛቶች የነበሩ እና ወደ አንድ የመጡ የፌዴሬሽን የቆመበት መሰረት አለ ያንን ኮንሲደር አድርጎ በአስራ ዘጠኝ ዘጠና አራት የአውስትራሊያዊ ማንነት እንፍጠር በሚል የአውስትራሊያ ቀን በጃንዋሪ ሀያ ስድስት እንዲሆን ሲደረግ በአቦርጂኖቹ ላይ የተደረገው ነገር ግንዛቤ ሳይያዝ ቀርቶ አይደለም። ግን በዛን ጊዜ ይሄ አውስትራሊያ የሚባለው የእንግሊዞች ወደ አውስትራሊያ ምድር መጥቶ መሬቱን ሲይዙ ዋናው አንድ የሚሰጡት ነገር ቴራን ያረስ የሚሉት ኖ ማንስ ላንድ የሚሉት ነገር ነበረ። እሱ የሌለበት ማንም የሌለበት ባዶ መሬት ነበር የሚሉ ያ ነገር ግን ሚስ ፕሩቭ ሆኗል። የማቦ ኬዝን የምታውቀው ነው። ከዛ በኋላ እንግዲህ ኬቨን ራድም ፓርላሜንት ላይ ይቅርታ ጠይቋል፣ ስለተፈጸመው አሁን በዛን ጊዜ ነበር አመለካከት ወይ አገር ሲመሰረት ከዚህ በፊት መሰረቱ የነበረው መቼም በፍቅር የተመሰረቱ ሀገሮች የሉም። በኃይል የተመሰረተ ሀገር ነው። ያንን መሰረት አድርጎ በአስራ ዘጠኝ ዘጠና አራት የተወሰነ ነው የአውስትራሊያ ባህል እንዲሆን ከዛ ሲከበር የነበረው ታዝማኒያም፣ ቪክቶሪያም በተለያዩ ቀኖች በተለያየ ምክንያት ነበር የሚያከብሩት። ስለዚህ አሁን አቦርጂናዎቹ ላይ የደረሰውን በዛ ቀን ምክንያት ነው ለማለት። ቀኑ ምንም ጀስ ቀን ነው፣ ምንም ማለት አይደለም። ግን አውስትራሊያኖቹ ላይ ለደረሰው ነገር እየተደረገ ያለው ነገር ምንድን ነው? የእነሱንስ ሀዘን እንዴት አድርገን አድረስ ማድረግ እንችላለን የሚለውን ብንመለከተው የነሱንም የእነሱንም በዓል ጨምሮ አካቶ የሚኬድበት ወይ አጋጣሚ ሌላ ቀን መደረግ ካለበት ሆነ ብዬ ገምታለው። ካልሆነ ግን ይሄ ጃንዋሪ ሀያ ስድስት የሚባለው የአውስትራሊያ ሲም ብሎ ነው የወጣው በአስራ ዘጠኝ ዘጠና አራት ነው እንጂ እንደሚባለው ያን የሲድኒን በዓል ብቻ ወደ አውስትራሊያ የመጣበት ነገር አይደለም። ስለዚህ በኮንሰንሰስ የመጣ ነው። ሁልጊዜ ቀን ስንቀያይር አይኖርም። ይህንን ነገር ይዘን የተደረገውን ነገር ታሪኩ ግን አሁን እንደውም ከማንኛውም ጊዜ የበለጠ ወጣቶች የማወቅ ፍላጎታቸው እየመጣ ፕሮግሬሲቭ የሆነ ጀኔሬሽን ያለው ይሄ ተራማጅ ትውልድ ነው የሚባለው ሁኔታውን እያየና እየተሳሰ ነው። እንደም በአውስትራሊያን ኢንስቲትዩት ባደረገው ፎን ላይ ሀምሳ ስድስት ፐርሰንት አውስትራሊያን ቀኑ ቢቀየር ግድ እንደሌላቸው ቀኑን እንደ ተራ ቀን ወይም የመዝናኛ ቀን ነው የሚያውቁት እንጂ ይሄ የአውስትራሊያዊነት የሚለው ይህ ናሽናሊዝም ወይ የፓትሪዮቲዝም ስሜት የሚታየው በተወሰኑ ሰዎች ላይ ነው እና ከማልቀስ ይልቅ እኛም ያንን መንፈስ ይዘ ነው የአውስትራሊያን ቀንና አውስትራሊያን ኢንዶርስ እያደረግን አቦርጂኖች የሚሉትና ነገሮች አድሬስ ብናደርገው የተሻለ ነው የሚል አመለካከት ነው ያሉት አቶ አበበ ሀብተ ስላሴ። እዚህ ላይ አንድ ነገር ልበል፣ እሱ ባለው ላይ በተለይ ቀኑን በተመለከተ ምንድን ነው መሰለ፣ ወንድሜ አበበ ጃንዋሪ ሀያ ስድስት ዝም ብሎ ቀን ነው ነው ያልከው፣ አይደለም? እሱ ላይ ነው ትልቁ ምናልባት መለያችን የሚመጣው ያ ቀን፣ ባንዲራው የተሰቀለበት ቀን ክሌም የተደረገበት ነው፣ መሬቱ ዚስ ኢዝ አወርስ የተባለበት ነው። በቃ ዊ ኮንትሮል ዚስ ላንድ እንዳልከው ሰው የሌለበት መሬት እየተባለ ነበር የሚታወቀው። እና እንደዚህ ከሆነ እስቲ እኒህ በሚልም መጥተው ሊሆን ይችላል፣ ግን ሲመጡ ያገኙት የመሬት ባለቤት የሆነ ሕዝብ ነው። ስለዚህ ያ ቀን ያ ቀን ለነዛ ሕዝቦች ትልቅ ትልቅ እንድምታ ያለው ቀን በጣም ትልቅ። ስለዚህ ቀኑን ዝም ብለን መናቅ የለብንም። ለዚህም ነው በዛን ቀን ማክበሩ ትልቅ አጨቃጫቂ የሆነ እስካሁን የዘለቀው በነገራችን ላይ በአስራ ዘጠኝ ዘጠና አራት ጀምሮ ነው በመላው አውስትራሊያ መከበር የጀመረው ብልሃል እሱ መቼ የተጀመረ መቼ አልተጀመረ አይደለም በዛ ቀን ለማክበር መስማማታችን ወይም መፈለጋችን ነው ችግሩ እኔ ትናንት የሚጀመር ከሀያ አመት ከመቶ አመትም በፊት የሚጀመር አይደለም ነገሩ ስለዚህ ለእኔ ትርጉም የሚኖረው ያ ቀን ባንዲራ ሲሰቀል ዚስ ኢዝ ማይ ላንድ እንደማለት ነው። አይ ኦውኒት እንደማለት ነው። ለእኔ የሚሰጠው ትርጉም ያ ነው። ስለዚህ ያ ቀን የአውስትራሊያ አቦሪጂናሎች መብት የተደፈጠጠበት የማንነታቸው ነገር ጥያቄ ውስጥ የገባበት እንደ ህዝብ የሚኖሩበት በባህላቸው የሚኖሩበት ነገር እየተበረዘ የመጣበት የተገደሉበት የተፈጁበት መነሻ ቀን ነው ያ። ስለዚህ ያ በጣም ትልቅ ትልቅ ትርጉም አለው ለነሱ። ስለዚህ ከዛ አንጻር ነው ማየት ያለብን ነው የምለው። ማስማምቶ ማድረግ ይሻላል ያልከው እኔ የምለው እሱን ነው። ሁሉንም የሚያስማማ ቀን መመረጥ አለበት። ያ ቀን ግን በፍጹም እንደ አማራጭም መሆን የለበትም ለምን አንዱን ወገን ኮምፕሊትሊ ዲስሬጋርድ ያደረገና በቁስል ላይ እንጨት ስለድበን ነው የሚሆነው። ስለዚህ እሱ ከጥያቄ ውስጥ መውጣት አለበት። ሌላ ቀን ነው እንደ አማራጭ መታየት ያለበት ነው የምለው። ታንክ ዩ ማስተካከያ እዚህ ጋር ብሰጥ ከሳም ተፈከል እኔ ጃንዋሪ ሀያ ስድስት ዝም ብሎ ቀን ነው ስለ ይሄ ባንዲራ የቆመበት ቀኑን ምን ያህል ከባድ እንደሆነ ወይ ትርጉም እንዳለው ሳልረዳ ቅርች ዓለም ይህንን እኔ ስናገረው ከአውስትራሊያን አመለካከት አኳያ ነው። አሁን ሆንስትሊ ወጥተ በየመንገዱ ላይ ጃንዋሪ ስድስት ምንድን ነው ብትለው ፓብሊክ ሆሊዴይ ነው የሚል እንጂ አገር የተመሰረተበት ነው የሚል ይሄ ወጣቱ በጣም ተለውጧል። እንደ ማንኛውም የእረፍት ቀን ነው የሚመለከተው። ይህ አመለካከት ያለው በፖለቲሽያኖች ላይ ነው። እና አሁንም አንድ የአውስትራሊያን ቀን መመስረት አለብን ሲባል የአውስትራሊያኖችን የሚያሰባስብና አንድ የሚያደርግ ይሄ አሁን ተራማጅ የሚባለው እንግዲህ በየጊዜው የሚወጡትን ህጎችን አይተናል የአመለካከት በጣም የጀኔሬሽን ለውጥ አለ። የዛን ጊዜ የነበሩት ሰዎች አመለካከት ይሄ ጃንዋሪ አስድስትን ልትርጉም ያለው አሁን ያለው ይሄ ፖለቲሻኑና አንዳንድ ኦልድ ጀኔሬሽን ነው እንጂ ወጣቱ ላይ ይሄ ነገር የለም። አምሳ ስድስት ፐርሰንት በማንኛውም ቀን ቢከበር ግድ የለም ፓብሊክ ሆሊዴይ እስከሆነ ድረስ ያ ነው ሴንቲመንታቸው። ስለዚህ ያንን ከያዘ ነኝ የተበደሉትም ካለ በሂደት ወደ ኮንሰንሰስ ሊመጣ ይችላል። ግን ሁለቱም ጫፍ ላይ ሆነን የምንከራከር ከሆነ ወደፊት አንድም የሚያደርሰን ነገር የለም ለማለት ያሉ። ስለዚህ ቀኑ መቀየር አለበት፣ በለወጥ አለበት በሚለው በፖለቲከኞችም ሆነ እንደዚሁ በዜጎች ደረጃ ይሄው ክርክር ለረጅም ዓመት በየዓመቱ ይመጣል። ጭራሹንም የከረሩ ክርክሮች የሚካሄዱበት አለ። አቶ አበበ መኮንን እንዳሉትም ግማሹም ከፐብሊክ ሆሊዴይነቱ ባሻገር ከዛ በስተቀር ሌላ ትርጉሙን ዋነኛውን ቀን ያንን በወረራ ቀን ወይም ደግሞ የአዲስ አውስትራሊያ ምስረታ ቀንን አድርገው የማያዩት አሉ። ልክ የክሪስማስ በዓል ለግማሾቹ ከሆሊዴይነት ያለፈ ትርጉም እንደሌለው አይነት ሆኖ ይታያል። ይህ ከሆነ የከረረውን ልዩነት ማጥበብ ወይም ደግሞ ለመክላት ቅድም እንዳሉት አቶ አበባው ተስላሴ የቀረውን አውስትራሊያንም ሆነ ዋነኛ ባላገሮቹን ነባር ዜጎቹን ያካተተ የሁሉም የሆነ እኛ የሚባል የአውስትራሊያ ቀን መች ቢሆን መልካም ነው ይላሉ። በተለያዩ አስተያየቶች የሚሰነዝሩ አሉ። የእርስዎ ምርጫ ቢሆን የትኛው ቀን ቢሆን መልካም ነው ይላሉ? እሺ ካሳሁን፣ እኔ ያው ካለኝ አቋም ቅድም ካብራራሁት አቋም በመነሳት በመጀመሪያ ደረጃ የመሬቱ ባለቤት የሆኑትን ሰዎች ስነልቡናም ሆነ ወደኋላ እየመለሰ ጠጥ ውስጥ የሚከታቸው ቀን መሆን የለበትም። አንድ ፣ ስለዚህ ይሄ ጃንዋሪ ትንት ስክስ የሚለው ነገር ለእኔ ጥያቄ ውስጥ የሚገባ ስለሆነ በግሌ እኔ አልስማማበትም ያ ቀን ቢሆን። ስለዚህ ሌላ ቀን ቢሆን መርጣለሁ። ያ ቀን ምንድን ነው የትኛው ቀን ይሁን የሚለውን እንግዲህ ታሪክ አዋቂዎች ብዙ በዚህ ፊልድ ላይ ብዙ እውቀት ያላቸው የግራና የቀኙን አይተው እንደ ሀሳብ አቅርበው ህዝብ ቢመርጠው ጥሩ ሊሆን ይችላል ነው የምለው። ሌላው አንድ የተነሳው ነገር ቅድም የአሁኑ ጄኔሬሽን ብዙም ግድ አይሰጠውም ለዚህ ቀን የተባለው ነገር አለ እና ምልህ ምንም አይደለም ወደሚል አካሄድ ነው የሚወስደው። ይሄ አባባል ለእኔ ግን እስቲል ቅድም በነገራችን ላይ አቶ አበበ ትምህርት ቤት ስማር ብሎ የጠቀሰው ነገር አለ። እኔ እዚህ ሀገር በዛ ደረጃ አልተማርኩም ስለ አውስትራሊያ ስትሬት አልተማርኩም እና አላውቀውም። ስለዚህ እሱ ምናልባት በዛ አልፎ ከሆነ ምንድን እየተባለ ነው የተማረው ስለ አውስትራሊያ ቀን ወይንም አውስትራሊያ ሲባል የተመሰረተው ወይም የሚታወቀው በታሪክ እየተባለ እንግዲህ የሆነ ነገር ሊኖረው ይችላል ያ ደግሞ አሁን ሆነ ፖለቲሻኖቹ ከሚሉት የሚለይ አይመስለኝም። እኔ ስጠብቅ ወይንም ይሆናል ብዬ ስገምት እና ወደ አንድ ወገን ያደላ ሊሆን እንደሚችል እገምታለሁ። እርግጠኛ ነኝ ብዬ ማውራቴ አይደለም እዚህ ላይ እገምታለሁ። የአሁኑ ወጣት የስ ይህን ያህል ስምለል ይችላል፣ ግን ቀኑ ግን ተተክሏል። በዛ ቀን ያ ቀን ለሌላው ወገን ምን ማለት ነው የሚለውን ነው እንጂ ማየት ያለብን የአሁኑ ጄኔሬሽን ምን እንደሚመስል ስለ አስበህ አይደለም ነገሩ መሆን ያለበት። እንደ እኔ ከሆነ የእኔ አመለካከት እንደዛ ነው። እርግጥ ወጣቱ ብዙም ይህን ያህል እንትን ላይል ይችላል፣ እንዳልከው የዳታውንም ሰምቸዋለሁ፣ አይቸዋለሁ ወደ ፊፍቲ ሲክስ ፐርሰንት እንደዛ ብለዋል። ኮንሰርቫቲቭ የሆነውን ወገን ስጠይቅ ደግሞ ሰባ ፐርሰንቱ እንዳይለወጥ ይፈልጋል በሌላ አንጻር። ስለዚህ በአንጻራዊ ማየትም ይመልካም እና ይሄ ነገር ማጨቃጫቂነቱ ሁለቱም ምክንያት አለው። አንደኛው ታሪካዊ ምክንያት ነው። ሌላኛው የፖለቲካ ምክንያት ነው። ስለዚህ የትኛው ነው ፌር የሚለውን ለማገናዘብ እያንዳንዱ ሰው የራሱን እንትን ቢወስድ ጥሩ ነው ላለው አመሰግናለሁ። አቶ አበበ መኮንን በዚሁ ውይይት ላይ ቅድም እርሶም ተያይቶን እንዳንጸባረቁት ቀኑ ቢለወጥ መልካም ነው የሚል አመለካከት እንዳለዎት ገልጠዋል። በእርግጥ ቀን ከተቀየረ በህዝበ ውሳኔ ነው የሚሆነው እና ከወዲሁ ባሉት ክርክሮች የተለያዩ ቀናቶች ይነገራሉ። የስቶሌን ጄኔሬሽን ቀን ፌብርዋሪ 13 ቢሆን ወይም ኬቨን ራድ ይቅርታ የጠየቀበት ሶሪደይ ሜይ 26 ቢሆን ሲሆን አለበለዚያም ደግሞ ሪፈረንደም የተገኘበት እንደዚሁ በሜ 27 ከሁሉም በላይ ግን በአብዛኞቹ ሰዎች አካባቢ የሚንጸባረቀውና ምናልባትም በርካታ ደጋፊዎች ያለው አውስትራሊያ እንደ አገር ሆና ከተለያዩ ስቴቶች በተናጠል ለብቻቸው ትናንሽ ኮሎኒ ሆነው ከነበሩበት ወደ አንድነት የመጡበትና የአውስትራሊያ ፌዴሬሽን የቆመበትን ጃንዋሪ 1 1901 ስለሆነ ያ ጃንዋሪ አንድ የአውስትራሊያ ቀን ቢሆን አውስትራሊያ እንደ አገር በፌዴሬሽን የቆመችበት ስለሆነ እሱ መልካም ነው የሚል በርካታ ድጋፍ ያለው። አታያ ያለ የእርሶስ ቀን ምረጡ ቢባሉ የትኛው ይሆናል ለምን? እሺ አመሰግናለሁ ካሳ። ከዛ በፊት ለወንድሜ ትንሽ ማብራሪያት ስለ አውስትራሊያን ታሪክ በትምህርት ቤት ውስጥ በነበረው ጊዜ የታሪክ ተማሪ አደለውም፣ ግን ያው አንዱ የአውስትራሊያን ኮንቴምፖራሪ ሂስትሪ ተጠና ወይም አሁን ያለንበትን እና በፊቱ ይጠናል እና በአውስትራሊያን አቦርጂናሎች ላይ የደረሰው በደል በተንቀሳቃሽ ምስል ማለትም በቪዲዮ በጽሁፍ እንዳለ ትማረዋለ። እንደውም እሱን ስታነበው ስታየው ራቢት ፕሩፍ ፌንስ የሚላለ ካያኒን የሚላለ ቪዲዮዎች እኔ እንኳን ውስጥ እስካሁን የቀሩ ምናልባትም ወደ መጥፎ መንፈስ ይወስደዋል ያለው የማህበረሰቡም ለውጥ የመጣው በተለይ ወጣቱም ይህንን ትምህርት ቤት ውስጥ ገብተው በማወቁ ነው። ጃንዋሪ ሀያ ስድስትም ለምን የአውስትራሊያ ቀን እንደተባለም በተወሰነ ደረጃ ትማረዋለ እና ወጣቱም የአመለካከት ለውጥ ያመጣው ይሄ የኮንሰርቫቲቭ አይነት አመለካከት የለው እነ አይነት መረጃዎች እጁ ላይ ስላለ ነው። ይህንን ነገሮችም በብዛት እንደውም በሶሻል ሚዲያ ላይ ቢደረግ እና አዌርነስ ቢፈጠር ሰቡ ወዲያው ቀኑንም እስከ መጥላት የሚደርስበት ደረጃ የሚመጣበት ሁኔታ ያለ ይመስለኛል። ኤኒወይ አሁን ደግሞ ትምህርት ቤት የግድ መግባት የለብን። በአሁን ዘመን ያው ሶሻል ሚዲያ ነው ተጽዕኖ ፈጠር ያለው። በዛ ላይም ብዙ ሙቭመንት እየመጣ ነው። እሱ ለውጥ ያመጣል የሚል እምነት አለኝ። ሌላው አቶ ካሳሁን ለጠየቀኝ ጥያቄ የትኛው ቀንን በሚለው የተለያዩ ቀኖች አሉ። የራሴ ግን አንድ ቀን አለ። እሱ እንዳማራጭ ቢጨመር የማንቦኬዝ የተፈረደበት ነው። ለምን የሁለቱም ክርክሮችን የቋጨው እና በፍርድ ቤት አውስትራሊያ ላይ ሰውም ነዋሪም ነበረ የሚለው ፍርድ ቤት ታሪካዊ ውሳኔ ውሰነበት ቀን አለ። እሱም ቢጨመር የግራና ቀኙን ታሪክ የሚያስተካክለው እና ትክክለኛውን ነገሮች ወደነበሩበት ወደ ሺህ ዓመት የሚሆን ሁለት ሺህ ዓመት ሰው እንደነበረ ያስገነዘብበት ታሪካዊ ውሳኔ ስለሆነ ያ ቀን ቢጨመር ደስ ይለኛል እና አማራጭ እና ሕዝብ ቢመርጠው። ካልሆነ ግን ያው አውስትራሊያን ከኮሎኒዎች አንድ ላይ መጥተው ፌዴሬሽን የቆመበት ቢሆን የተሻለ ነው ላለው፣ ለምን አሁን የምንኖርበት ወቅታዊ ነው። እንግዲህ ኑሎ አፍራርሰን ወደኋላ አንሄድም ባለው ላይ የቀጠለ መጥፎን እያስወገድን ጥሩን እያዝን ስለምንሄድ፣ ያው ፌዴሬሽን የቆመበት ቢሆን የተሻለ ነው የሚል የግል አመለካከት አለ። አመሰግናለሁ አቶ አበበ ሀብተስላሴ። አቶ አበበ አንዱም የዚህ የማቦዴይ ጁን ሶስት ቢሆን አለበለዚያም ደግሞ የፌዴሬሽኑ የቆመበት ጃንዋሪ አንድ ቢሆን ብለዋል። በተለይ ይሄ ቀድ ብለው የሚሉት ይኖራል በርሶ ምርጫ ምልህ አይዲያል ኦፕሽኖች ናቸው። አሁንም የጠቃቀስካቸው ማነው ኬቪንራድም ይቅርታ የጠየቀበት ቀን ሂስቶሪካል እንትን ነው። የዚህ በፌዴራል ስርዓት ለመኖር የተወሰነበት ጃንዋሪ ዋን ያልከውም በጣም ጥሩ ነው። በእነሱ ላይ እኔ ብዙ ችግር የለብኝም እና ያው እንዳልከው የህዝብ የሚመርጠው ቀን ስለሆነ ህዝብ ይመርጣል። ለእኔ እንደ እንትኑ አውስትራሊያ በፌዴራል እንትን እንድትኖር የተወሰነበት ቀን ቢሆን ምረጥ ብባል እሱን መርጣል። አቶ አበበ መኮንን ከቪክቶሪያ እንዲሁም አቶ አበበ ሀብተ ስላሴ ከደቡብ አውስትሬሊያ የዛሬ የውይይት ከማህበረሰብ ለማህበረሰብ የውይይት እንግዶቻችን ናቸው። የውይይት አጀንዳችን የነበረው በየአመቱ ጃንዋሪ ሃያ ስድስት የሚከበረው የአውስትሬሊያ ቀን ለእርስዎ ምን ማለት ነው የሚል የመናገሪያ ነጥብ ነው። ስለ ውይይቱ ተሳትፎ እናመሰግናለን። አመሰግናለሁ አበይ። እንግዲህ ካሳሁንም እናመሰግናለን። መልካም። እኔም እንደዚሁ እኔም እንደዚሁ ታንክ ዩ